ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። የአልኮል መጠጥ የአውስትራሊያውያን አንዱ ባህላዊ አካል ነው። በበርካታ ሰዎች ማኅበራዊ ሕይወት ውስጥም የሚጫወተው ሚና አለ። ከመጠን በላይ አልኮል የሚጠጡ ሰዎች ራሳቸውንና ምናልባትም ሌሎችም ላይ ጉዳት ሊያደርሱ ይችላሉ። በአልኮል ሱስ የተጠመዱ ዘመድ አዝማዶን ለመርዳት እንደምን እንደሚችሉ እንደሆነ የአልኮል ሱስ በመላ አውስትሬሊያ ዘር፣ እድሜ፣ የማህበራዊ ኑሮ ደረጃን ወይም የመኖሪያ ቀን ሳይለይ አያሌ ሰዎችን የጎዳ ስር የሰደደ ደዌ ነው። በአውስትሬልያ ስታቲስቲክስ ቢሮ ማርች 2022 ለህትመት በበቃ ወዳታ መሰረት እድሜያቸው 18 ወይም ከዚያ በላይ ከሆኑቱ አራት ሰዎች አንዳቸው በ2021 ከአልኮል መምሪያው መጠን ወይም አስር መደበኛ መጠጦች በሳምንት ያለፈ ጠጥተዋል። በአውስትራሊያ የጤናና ደህንነት መካነት ተቋም ዳታ መሰረትም ባህላዊና ቋንቋዊ ዝንቅነት ያላቸው ማህበረሰብ አባላት ካልኮል በመራቅ የአፍ መፍቻ ቋንቋቸው እንግሊዝኛ ከሆኑት ላቅ ያሉ ናቸው። የአፈቻ ቋንቋቸው እንግሊዝኛ ከሆነው 19.2 ፐርሰንት ጋር ሲነጻጸሩ ከግማሽ በላይ 53 ፐርሰንት ያህል ከእንግሊዝኛ ቋንቋ ውጪ ሌላ ቋንቋ ተናጋሪ የሆኑት አንድም ከአልኮል ሱስ የራቁ አልያም የቀድሞ ተጎንጮዎች ናቸው። በአውስትሬልያ ስታቲስቲክስ ቢሮ ተያያዥ ምልከታ መሰረት አውስትሬልያ ውስጥ የተወለዱ ባህር ማዶ ከተወለዱት በሁለት እጥፍ ያክል የአልኮል መጠጥ መጠን ወይም 30 ፐርሰንት ለ17 ነጥብ 3 ፐርሰንት ባለፈ ጠጪዎች ናቸው። ከዘመድ አዝማዶ መካከል አንዳቸው ወደ አልኮል ሱስ እያመሩ መሆኑን እንደምን መለየት ይችላሉ? ሄሌን ችለስ በአልኮል ሱስ የተጠመዱ ሰዎች ቤተሰቦችና ጓደኞችን የሚያግዘው የአልኑን ፋሚሊ ግሩፕስ አውስትሬሊያ ዋና ስራ አስፈጻሚ ናቸው። ወደ አልኮል ሱስ እያመሩ ያሉ ሰዎች በአብዛኛው የባህሪ ለውጦችን እንደሚያሳዩ ሲያመላክቱ በቀላሉ ተናዳጅ ወይም ተቆጪ ይሆናሉ። በጣሙን የማይጨብጡና ምስጢረኛም ይሆናሉ። ሞገደኛ ወይም በጣሙን ጭምተኛ እና ራሳቸውንም ያገለሉ ሊሆኑ ይችላሉ ብለዋል። ቤተሰብና ጓደኞቻቸውም በሱስ የመጠመዳቸውን ምልክቶች ለመረዳት እንደሚቸገሩም አንስተዋል። ወይዘሮ ጅለስ በአልኮል ሱሳቸው ሳቢያ ለግብረ አካል ጉዳተኝነት ሊደረጉ ይገባ የነበርና ስራቸውን በውል የሚወጡና ጤናማ የሚመስሉ በጣሙን ፕሮፌሽናል የሆኑ አያሌ ሰዎች እንዳሉ እናውቃለን። በስራቸው ዘንድ እንከን የለሽ መሆን ሲችሉ፣ ቤታቸው ገብተው ግና በጣሙን አዋኪ ናቸው። እንዲያ ያለ ለውጥ የሆነ ነገር መዛባቱንም አመላካች ነው ብለዋል። ኤሊኖር ኮስቴሎ በመንግስት የሚደጎመውና የአልኮልና አደንዛዥ እጾችን ጉዳት ለመቀነስ አለሞ ያለው የአልኮሆል ኤን ድራግ ፋውንዴሽን የማስረጃ ዘርፍ ስራ አስኪያጅ ናቸው። ሌላው አንድ ዘመድ አዝማዶ ወደ አልኮል ሱስ እያመራ የመሆኑ ጉልህ ምልክት ቀደም ሲል በጣሙን ጠቃሚ አድርጎ ከሚያዘወትራቸው ተሳትፎዎች ራስን ማራቅ እንደሆነም ያመላክታሉ። አክለውም አንድ ነገር የማድረግ ፍላጎታቸው መጠን ከበፊቱ ሲቀንስ መመልከት እንደሚቻልም ይናገራሉ። የአልኮል ሱስ ደረጃዎችና አካላዊ ምልክቶች። የአልኮል ሱስ በአንድ ጀንበር የሚፈጠር አይደለም። ከረጅም ጊዜ የአልኮል አለመጠን ጠጭነት ከፍ እያለ የሚመጣ ነው። ጠበብቶች አምስት የአልኮል ሱስ ምዕራፎችን ለይተዋል። አንዱ አዘቦታዊ ያልሆነ ከመጠን በላይ ጠጭነትና አንዳንዴ ወንዶች እስከ አምስት ሴቶች እስከ አራት መለኪያዎች መጠጣት፣ ሁለት የመጠጥ መጠንን መጨመር፣ ሶስት አዋኪ አጠጣጥ አራት የአልኮል ጥገኝነት፣ አምስት ሱስ ናቸው። የአልኮል ጥገኝነት ማለት የአንድን ግለሰብ አዘቦታዊ ክንዋኔ ወርሶ ለአልኮል ቁርኝነት መዳረግ ነው። አንድ የአልኮል ሱሰኛ ምንም እንኳን ጎጂነቱን ቢያውቅም የአልኮል ማወሳድ ስሉ ላይ ራሱን መቆጣጠር ግና የሚችል አይሆንም። ሌሎች የአልኮል ጥገኝነት አመላካቾች ለመጠጥ ተገዥነትና ራስን ማግለል ናቸው። ሱስ የአልኮለኝነት የመጨረሻው ደረጃ ነው። እዚያ ደረጃ ላይ ሲደረስ መጠጥን መጎንጨት ለመደሰቻነት መሆኑ ይቀርና የሚጠጣው ላካላዊና ስነልቦናዊ ፍላጎት ይሆናል። ስካሩ ሲበርድም ተፈላጊ ያልሆኑ ሁነቶች ይከሰታሉ። ከስካር አለመብረድ ጋር ያልተያያዘ ማቅለሽለሽ፣ የሰውነት መንቀጥቀጥ፣ ማላብ፣ ብርቱ ብስጭት፣ የልብ በፍጥነት መምታት እንቅልፍ የመውሰድ ችግር ናቸው። አልኮልና የአእምሮ ጤና ወይዘሮ ኮስቴሎ በአልኮልና የአእምሮ ጤና መካከል ያለው ትስስር በጣሙን ተቀራራቢና ውስብስብ መሆኑን ይናገራሉ። በርካታ የአእምሮ ጤና እክል ያለባቸው ሰዎች አልኮልን የማምለጫ ብልሃት አሊያም ራስን ማከመያ ያደርጉታል። በአልኮልና አደንዛዥ ዕፅ አላግባብ መጠቀምና የአእምሮ ጤና ጉዳዮች መካከል መያያዣ አለ የአእምሮ ጤና ጉዳዮች ግለሰቦች ከመጠጥ ራሳቸውን እንዳይገቱ ይበልጥኑ አዋኪ ሁኔታዎችን ይፈጥራሉ ከፍ ላለ አዘቦታዊ ጠጭነት ቁርኝትና ተጋላጭነትም ይደርጋሉ እንዲሁም አልኮል የአእምሮ ጤና እውክታዎችን መስፋፋትና ፍጥነትን ከፍ ያደርጋል የእውክታ ጊዜያትንም ያራዝማል ብርቱ አዋኪ ንግግርን እንደምን መነጋገር እንደሚገባ ከዘመድ አዝማዶ መካከል አንዱ የአልኮል ችግር እንዳለበት አመኔታ ካለዎት የመጀመሪያው እርምጃዎ የሆነው ማናገር ነው። ይሁንና ጉዳዩ ቀላል አይሆንም፣ ፈጽመው ሲሉ ሊክዱ ይችላሉና። ወይዘሮ እጅልስ አልኮለኝነት የስነ ልቦና ደዌ ያህል ነው። ግለሰቡ በአልኮል ቁጥጥር ስር ሲወድቅ እናም ከአልኮል ላለመለየት የሚቻላቸውን ሁሉ እንደሚያደርጉም ሲያስረዱ፣ ይዋሻሉ፣ ያታልላሉ፣ ይደልላሉ የሚቻላቸውን ሁሉ ያደርጋሉ። ስለምን ሰውነታቸው ያንን ይሻልና ይላሉ። ቤተሰብና ጓደኞች በአልኮል ከጠመዱ ጋር ከመናገራቸው በፊት ሙያዊ መምሪያን ማግኘት ይጠቅማቸዋል። ወይዘሮ ኮስቴሎ የኤዲኤፍ ድረገጽ በበርካታ ቋንቋዎች የተዘጋጁ ሰዎች ምን አይነት ጥያቄ መጠየቅ እንዳለባቸው ለመረዳትና የራሳቸውንም ስሜት እንደምን ቃኝተው የቅድል ነድፉ እንደሚገባ የሚያስገነዝቡ ምንጮች እንዳሉ ያመለክታሉ። አክለውም የሚከባከባቸው እንዳለና በዙሪያቸው ያሉ ሰዎች ላይ አመኔታን እንዲያሳድሩ ማድረግ ከቻሉ ግልጽ ሊሆኑለት እንደሚችሉ ጠቁመዋል። ከልክ ያለፈ አጠጣጥ፣ ንዴትና የቤት ውስጥ አመፅ። በዓለም የጤና ድርጅት መሰረት የንዴተኝነት ባህሪ ከልክ ካለፈ አጠጣጥ ጋር በእጅጉ ተቀራራቢ ነው። ወይዘሮ ኮስቴሎ ማንኛውም የቤተሰብ አባል ለአደጋ ተጋላጭ ከሆነ ደህንነትን ማስቀደም እንደሚገባ ሲያሳስቡ፣ ለቤት ውስጥ ጥቃት ወይም ለማንኛውም አይነት አመጽ ሊያጋልጥ የሚችል ሁኔታ ካለና የሚቻሎት ከሆነ ራስዎን ከሁኔታው ያገሉ። ወዲያውኑ ሊከሰት ለሚችል አደጋ የተጋለጡበት ሁኔታ ላይም ከሆኑ ሁሌም 000 ይደውሉ ብለዋል። በህይወቱ ውስጥ ጠበኛ ወይም አመፀኛን ሰው መኖሩ ተቀባይነት ያለው ሁኔታ አይደለም። ወይዘሮ ኮስቴሎ ግለሰቡ ችግር እንዳለበት የማይቀበልና የሚክድ አይነት ከሆነ ትኩረትን ከራሱ ላይ ዞር ለማድረግ ሁኔታዎችን አቅጣጫ ለማስለወጥ ይሞክራል። በአብዛኛው ወጣቱን በመጠቆም ከሁኔታው ጋር ምንም ግንኙነት የሌላቸውን በማንሳት ይህ የሆነው ቤቱ በአግባቡ ስላልጸዳ ነው፣ ይህ የሆነው አንተ፣ አንቺ ብዙ ገንዘብ ስላጠፋ ስላጠፋሽ ነው፣ ይህ የሆነው በዚህና በዚያ ምክንያት ነው ይላል ብለዋል። ተስፋፊ ደዌ አልኮለኝነት ተስፋፊ ሲሆን ሰዎች በሂደት ለግርታ ይዳረጋሉ ወይዘሮ ጅልስ አንድ የአልኮል ሱሰኛ በየጊዜው የመጠጥ ዋንጫዋን ባነሳ ቁጥር እየባሰበት ይሄዳል ራስን መርሳት ይጀምራቸዋል የባህሪ ለውጦች ያገኛቸዋል ስራ ቦታ ላይ ችግር ይገጥማቸዋል የገንዘብ ችግር ይደርስባቸዋል የፍቅር ህይወት ግንኙታቸውም መታወክ ይጀምራል ይላሉ ለረጅም ጊዜ ከመጠን ባለፈ መጠጣት የአእምሮ ኬሚስትሪን ያዛባል። ከአንድ ነርቭ ስርዓት ወደ ሌላ መልእክት የሚያስተላልፍና የወጣቶች የአእምሮ እድገት ላይም ተጽዕኖን ያሳድራል። አልኮልን በይበልጥ በጠጡ ቁጥር የሐዘን ስሜት ያሳድርቦታል፣ ስለምን ተስፋ ያስቆርጦታልና፣ እንዲሁም በአካሉ ላይ መተሳሰርን ያስከትላል። የልቦንም ምት ያፈጥናል በማለት ወይዘሮ ኮስቴሎ ይናገራሉ። የመጠጥ ሱስ ገና ጅማሮ ላይ ሳለ እርዳታን ማግኘት ውጤትን በማስመር ረገድ ያግዛል። ይሁንና ለአልኮል ሱሰኞች ያለ ሕክምና እርዳታ ከመጠጥ መግታት አደጋን ሊያስከትል እንደሚችል ወይዘሮ ኮስቴሎ ሲያሳስቡ፣ ለሱሰኞች ፕሮፌሽናል እርዳታ ተመራጭ ነው፣ ፕሮፌሽናል እርዳታዎችም አሉን ብለዋል። ፓስቱ ሄልፕ ከአስር ሺህ በላይ እርዳታና አገልግሎት ሰጪ ህዝቦችን ዝርዝር አካቶ ይዟል። እንዲሁም በርካታ ራስን በራስ መርጃዎችንም አካቷል። ስለምን ሱሰኞች ምናልባትም ከሌሎች ጋር ለመነጋገር ዝግጁ አልሆኑ ይሆናል። ሆኖም ለመነሻ ያህል ምን ማድረግ እንደሚችሉ ማየት የሚሻቸው ጥቂት ነገሮች ይኖሩ ይሆናልና እኒህ ድጋፍና አገልግሎቶችን የመሻት የመነሻ ደረጃ መውጫ ናቸውም ብለዋል። እገዛ ለቤተሰቦች ዘመድ አዝማድን ከልክ ባለፈ የአልኮል መጠጥ ሳቢያ ተለውጦ ማየት አሳማሚና ግርታም ፈጣሪ ሊሆን ይችላል። ወይዘሮ ኮስቴሎ እገዛ በማድረግ አመታትን ሊያስቆጥሩ ይችላሉ። እንደ እውነቱ ከሆነ የቤተሰቡንም ደህንነት ሊያወክ ይችላል። በብዙ ስቃይ ውስጥ ላለፈው ቤተሰቦ ለዚያም እውቅና መቸርን ተገቢ ነው ሲሉም አሳስበዋል። ወይዘሮ ጅለስ የቤተሰብ አባላት ፕሮፌሽናል እርዳታን ማግኘት ምናልባትም በሱስ የተጠመደን ዘመድ አዝማድም ለመበረታታት ሊያበቃ እንደሚችልም ያመለክታሉ። ይሁንና ምንም እንኳ አዋኪ ቢሆንም በጉዳዩ ተሳታፊ የሚሆኑ ሁሉ የየራሳቸው ውሳኔ ሊወስኑ እንደሚገባም አጥበቀው ያሳስቡ። ግለሰቡ ሊወስን ያሰበውን ውሳኔ ከመወሰን ለማስለወጥ አይቻሉትም። ሆኖም አዋኪም ቢሆን ቤተሰቦች ከአዋኪ ውሳኔ ላይ ሊደርሱ ይችላሉ። አንዱ በጣም አስቸጋሪ ነገር ቢኖር ለነሱ ልዩ ፍቅር ያለን ሰዎች ሲሰቃዩ ማየት ነው። ይሁንና ሌላኛው ሰው መጋገም እንዲችል ለእኛም፣ ተገቢ ነገር ምን እንደሆነ ለይተን ከውሳኔ ላይ መድረስ አለብን በማለት እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።